የዛሬ አምስት ዓመት ገደማ የተመሰረተውና ለኢትዮጵያውያን ሴቶች እኩልነት የሚተጋው ሴታዊት ድርጅት በቅርቡ ጾታዊ ጥቃት ለሚደርስባቸው ሴቶችና ወንዶች የምክርና የሪፈራል አገልግሎት የሚሰጥ ነጻ የስልክ ጥሪ አገልግሎት ለመጀመር ማሰቡን አብስሯል። ለዚህ ትልቅ ዓላማ ላለው ፕሮጀክት መነሻ የሆነው ደግሞ ቀደም ሲል የሴት ልጅ ጥቃት ጋር በተያያዘ በተለያዩ የአገሪቱ ክፍሎች የተደረጉ የምን ለብሳ ነበር የአልባሳት ኤግዚቢሽን እንደሆነ የነጻ የስልክ ጥሪው ፕሮጀክት አስተባባሪ ጺሆን ሞላ ትናገራለች። ምንድነው አሁን ሴታዊ እንደምታውቂው በሴቶች ላይ ምክንትናት እና በዚህ በሴቶች ጉዳይ ላይ እንደምንሰራ ማህበረሰቡ ያውቃል፣ በሚዲያዎች ይታያል፣ ምናምን እና ምን ለብሳ ነበር ኤግዚቢሽን በብዙ ሚዲያ ላይ ተላልፏል። እሱ ላይ በተደፈሩ ጊዜ ትክክለኛ የለበሱት ልብስ በመውሰድ የሚያሳይ ኤግዚቢሽን ነበር። እና በብዛት ሴቶች በተደፈሩ ጊዜ አይ፣ በቃ እንደዚህ ለብሳ ነው ማለት ነው ወይም እዚህ ቦታ ነበረት ማለት ነው ወይም ምን አርገሹ ነው ምን አሳይተሹ ነው ምናምን የሚባሉ ጥያቄዎች አሉ። እነዚህ ጥያቄዎች ደግሞ ኦልሬዲ ተጠቂ የሆነችን ሴት እንደገና ተጠያቂ ማድረግ ነው ግን እና እሱን ለማስቀረት ያደረግነው ነው። ከዛ የምኬ እንግዲያውስ መደፈር ላይ ይሰራሉ ማለት ነው፣ ወይም እነዚህ አይነት ጥቃቶች ላይ ይሰራሉ ማለት ነው ተብሎ ብዙ ሰዎች በቢሮ ስልክ ይደውላሉ ወይ በእያንዳንዳችን የ ስልክ መስመር ይደውላሉ ወይ ኢሜል ይልካሉ። እንደዚህ አይነት ጾታን መሰረት ያደረገ ጥቃት ሲደርስባቸው ማለት ነው እና ጨመረ ማለት ነው። ስለዚህ እኛ ከአሰብነው በላይ የሆነብን፣ አቅሙም አልነበረንም ይህንን እያንዳንዱ ማስስት ማድረግ ማየት እንደሚሄድ ብዙ ና አቅም ነበር። ስለዚህ ምክንያት ነው ለምን እንደዚህ አይነት የሆትላይን አንጀምርም እንደሚል ነው ሀሳቡ የተጀመረው ማለት ነው። ይህ የነጻ የስልክ ጥሪ አገልግሎት ጾታዊ ጥቃት ለደረሰባቸው ሰዎች በቀጣዮቹ ጥቂት ወራት ውስጥ አገልግሎትን መስጠት የሚጀምር ሲሆን ከጠዋቱ ሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል የሚሰራ ይሆናል። አሁን ይሄንን አጭር ነጻ የስልክ መስመር ለማግኘት እየሞከርን ነው። ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ጋር አብረን በመስራት ላይ ነን። ከዚህ ዲፓርትመንት ኢንተርኖች እንወስዳለን። እኛን የሚጠቅሙናል፣ ሆትላይኑን የሚጠቅማሉ። እንደዚሁም ደግሞ እነሱም ስርዓተ ፆታ ላይ እና ደግሞ የፆታ ጥቃት ላይ ካውንስሊንግ ልምድ አግኝተው ይወጣሉ ማለት ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ነው የምንወስድ። ከዛ ባለፈ ማፒንግ እየሰራ ነው ቅድም እንዳል እያልኩሽ ማን ምን ይሰራል የሚለው ላይ የትኛው ሐኪም ቤት ምን እየሰራ ነው፣ ሴት ነው ያሉት ፖሊስ ጣቢያ፣ ፖሊስ መምሪያዎች ጋር እየሄድን ነው ለፕሮጀክታችን እያስረዳ ናቸው። እና ምን እንደሚሰሩ እያጣራን እንገኛለን ማለት ነው። በአሁኑ ሰዓት የመጀመሪያው ሰባት ወር እንደ ፓይለት ስቴጅ ነው የሚሆነው፣ ግን ጊዜ ሰርቪስን እንሰጣለን። እንዳልኩሽ ከአዲስ አበባ ዩኒቨርስቲ የስነ ልቦና ዲፓርትመንት ተማሪዎች ጋር ነው የምንሰራው። ከዚህ በፊት የነበረን እየተደወለልን ምናምን የነበረው ጥናት እየተሰራበት አይደለም እያንዳንዳችን ነው ቤታችንም ሆነ ስራውን ቦታ ከዚህ በኋላ ግን ጥናት የሚሰራበት ይሆናል። ለፖሊሲ ለውጥም የሚጠቅም ነው የሚሆነው ይሄን ያህል ሰው በዚህ ምክንያት ደብለዋል። ፖሊሲም እንዲቀነክር የተለያዩ የፖሊስ የሀኪም ቤት ሰርቪሶችም እንዲቀነክር ይረዳል ማለት ነው። እኛ ለመስጠት ያሰብነው የስነ ልቦና ምክርና ይሰራል እና ሰርቪሶች ላይ ያሉ ኢንፎርሜሽን ነው የምንሰጠው ወደፊት ደግሞ ለማስፋት እና ህግም ላይ ምን ለመስጠትም እናስባለን ይህ ነጻ የስልክ መስመር ለሴቶች ብቻ ሳይሆን ለወሲባዊ ጥቃት የተጋለጡ ወንዶችም አገልግሎት የሚያገኙበት እንደሚሆን ይጠበቃል። የአስገድዶ መድፈር ላይ የቤት ውስጥ ጥቃት በብዛት ደግሞ የመደፈር ኪዞች በአባት፣ በአጎት፣ በአካባቢ ባለ ሰው ላይ ይበዛል። የሴት ልጅ ግንዛት ላይ ጾታ መሰረት ያደረገ ሰዎች ዝውውር፣ ያለ ክፍያ ማሰራት ወይም ደግሞ ወሲባዊ ጥቃት፣ እንደዚህ እንደዚህ አይነት ጉዳዮች ላይ ነው የምንሰራው። ግን በአጠቃላይ የምንሰራው ለሴት ብቻ አይደለም። በእርግጠኝነት የጾታ ጥቃት ላይ የሚደውሉ ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲያውም የጾታ ጥቃት ቢደርስባቸው ሄደው ሊናገሩት የሚችሉት ነገር ነው። ወንዶች ግን ይሄ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም። ተቀባይነት የሌለው ነገር ነው። ለነሱም ደግሞ በቀላሉ ሄደው የሚናገሩት ነገር አይደለም። የስልክ መስመር ስለሆነ የመናገር እድሉ በጣም ይጨምራል ብለን እናለን። በቅርቡ በሴታዊት የማህበራዊ ድረገጽ ላይ በተደረገ የስም ምርጫ ለዚህ የነጻ የስልክ ጥሪ አለኝታ የተሰኘ ስም ከፍተኛ ድምፅ አግኝቶ ጸድቋል። አለኝታ ነጻ የስልክ ጥሪ መስመር መሰረታዊ ዝግጅቱን አድርጎ እንደጨረሰም ስራ ከመጀመሩ በፊት ለህብረተሰቡ በማህበራዊ ድረገጾችና በሚዲያዎች ላይ እንደሚያስተዋውቅ የፕሮግራሙ አስተባባሪ ጽዮን መላ ነግራኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረማ፣ ዋሽንግተን ዲሲ።